የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ በጳጉሜ 2 2015 ዓ ም ዝግጅታችን ጀመረ። ተቃዋሚ ፓርቲዎች በመቐለ የጠሩት ሰልፍ በኃይል ተበተነ። ሰላማዊ የትግል መንገድ ተጠቅመው ነው ሁሉም ሰው ወደ ተፈለገው እና ተጠበቀው ወደ አደባባይ ወደ ሮማናት አደባባይ መሄድ የሞከረው። ሆኖም ግን ከተሰላፊ ቁጥር በላይ የሆኑ የጸጥታ አካላት ነን የሚሉት የጸጥታ ልብስ ያለበሱ ደህንነት ነን የሚሉ ሰዎችና የትግራይ የፖሊስ ዩኒፎርም የለበሱ የጸጥታ አካላት ናቸው ሰልፉን እንዲደናቀፍ ያደረጉት ማለት ነው። የሰማቸዋቸው የውድብ ናጽነት ትግራይ ምክትል ሊቀመንበር የሆኑትን አቶ አለም ሰገድ አረጋይ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሀያ አራት የብህነን አመራሮችና አባላቶቻቸው መታሰራቸው እንዲሁም ሌሎች የሀገር ውስጥና የውጭ ዘገባዎችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብር ይገኝልናል ለዜናው እንግዱ ወልዴ እዚህ አብሮኝ ይገኛል የምሽቱ የፕሮግራሙ አዘጋጅ ጽዮን ግርማ ናት ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን እናንተም አብራችሁን ሁኑ አሁን በቅድሚያ ለዕለቱ ዋና ዋና ያለም ዜናዎች ወደ እንግዱ በድጋሚ እንደምናመሻችሁ በመቀሌ የተጠራውና ኪዳን ለስር ነቀል ለውጥ የተሰኘው ሰላማዊ ሰልፍ በጸጥታ ኃይሎች መበተኑ በመፈንቅለ መንግስት ከስልጣን ተወግደው በቁም ስር ላይ የሚገኙት የጋቦኑ መሪ አሊ ቦንጎ የመንቀሳቀስና ወደ ውጭ የመጓዝ መብታቸው የተጠበቀ መሆኑ መገለጹ እንዲሁም አዲሱ የቡድን ሀያ የበለጸጉ አገራት አባል ይሆናል ተብሎ የሚጠበቀው የአፍሪካ ሕብረት ቡድኑ በሳምንቱ መጨረሻ በሚያካሄደው ጉባኤ ላይ ለመሳተፍ እንዳልተጋበዘ መግለጹ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ሦስት የትግራይ ክልላዊ ተቃዋሚ የፖለቲካ ፓርቲዎች ኪዳን ለስርነቀል ለውጥ በሚል መሪ ቃል ከዛሬ ጀምሮ ለሦስት ተከታታይ ቀናት በመቀለ ከተማ የጠሩት ሰላማዊ ሰልፍ በጊዜያዊ አስተዳደሩ የጸጥታ ኃይሎች ተበትኗል። ሰልፉ በኃይል እርምጃ ሲበተን በሰላማዊ ሰዎችና በብዙሀን መገናኛ ዘጋቢዎች ላይ ከፍተኛ ድብደባና ማንገላታት እንደተፈጸመ ከ150 በላይ የተቃዋሚ ፓርቲዎቹ አመራሮችና የሰልፉ ተሳታፊዎች ደግሞ እንደታሰሩ የውድብ ጽናት ትግራይ ምክትል ሊቀመንበር አቶ አለምሰገድ አረጋይ ገልጸዋል። በጉዳዩ ላይ ከመቀሌ ከተማ ፖሊስ ጽህፈት ቤት ሪፖርተራችን በአካል ቀርበው ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ሆኖም የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ትናንት በሰጡት መግለጫ ሰልፍ ለመውጣት ማሳወቅ እንጂ ማስፈቀድ የማያስፈልገው ህገ መንግሥታዊ መብት ቢሆንም በክልሉ ከፍተኛ የጸጥታ ስጋት በመኖሩ ቦታውና ጊዜው እንዲቀየር ከፓርቲዎቹ አመራሮች ጋር እየተነጋገሩ እንደሆኑ ገልጸው ነበር። አድማጮቻችንና ተመልካቾቻችን፣ በዚህ ጉዳይ ላይ በአብይ ርዕስ ሰፋ ያለ ዘገባ ይኖረናል። የሱዳኑ ጦር ጠቅላይ አዛዥ ጀነራል አብድልፈታህ አልቡራን ከኳታሩ መሪ ሼክ ታሚም ቢን ሐማድ አልታኒ ጋር ለመነጋገር ወደዛች ሀገር ማቅናታቸውን የሱዳን መንግስት መገናኛ ብዙኃን ዘግበዋል። የኳታሩ ጉዞ የመጣው ሌሎች ዲፕሎማሲያዊ ጥረቶች በግብጽና በደቡብ ሱዳን መደረጋቸውን ተከትሎ ነው። የሱዳን ጦር በለቀቀው ቪዲዮ አልቡራን በዶሃ ኳታር ሲደርሱ እና የአገሪቱ ባለሥልጣናት ሲቀበሏቸው ታይቷል። በመንግስት የሚተዳደረው የኳታር ዜና አገልግሎትም አልቡራን ዶሃ እንደሚገኙ አረጋግጧል። በሱዳን ሁሉን አቀፍና ሁሉንም የፖለቲካ ኃይሎች የሚያሳትፍ የሰላም ውይይት እንዲደረግ የኳታሩ አልታኒ በውይይቱ ወቅት ጥሪያቸውን ደግሞ አስተላልፈዋል። አልቡራን ከከፍተኛ ባለሥልጣኖቻቸው ጋር መጓዛቸውም ታውቋል። አልቡራን ባለፈው ሰኞ ከደቡብ ሱዳኑ መሪ ሳልቫኪር ጋር ጁባ ላይ የተገናኙ ሲሆን፣ ባለፈው ሳምንት ደግሞ ወደ ግብፅ አቅንተው ከፕሬዚደንት አልሲሲ ጋር ተወያይተዋል። ሁለቱንም ግብኝቶች በተመለከተ ዝርዝር ጉዳዮች አልወጡም። በሱዳን በመካሄድ ላይ ያለው ግጭት ቢያንስ የ4000 ሰዎች ሕይወት ሲቀጥፍ ከ5 ሚሊዮን በላይ ደግሞ መፈናቀላቸውን ተመድ ያስታውቃል። በመፈንቅለ መንግሥት እስከ ሥልጣን ተወግደው በቁም እስር ላይ የሚገኙት የጋቦኑ መሪ አሊ ቦንጎ የመንቀሳቀስና ወደ ውጭ የመጓዝ መብታቸው የተጠበቀ መሆኑን የመፈንቅለ መንግስቱ መሪና ባለፈው ሰኞ የአገሪቱ የሽግግር ፕሬዚደንት ሆነው የተሾሙት ጄኔራል ብሪስ ኒጎማ አስታውቀዋል። የመንቀሳቀስ መብታቸው የተጠበቀ ነው፣ ካሻቸውም ወደ ውጪ መጓዝ ይችላሉ ሲሉ ጄኔራል ኒጎማ በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። በአባታቸው ስልጣኑን ወርሰው ለ14 ዓመታት ሀገሪቱን የመሩት አሊ ቦንጎ ፓርቲያቸው ምርጫ ባሸነፈ በአንድ ሰዓት ውስጥ ነበር በተደረገው ወታደራዊ መፈንቅለ መንግስት በቁም እስር ላይ የዋሉት። መፈንቅለ መንግስቱ ካለ ደም መፋሰስ የተካሄደ እንደሆነም ይነገርለታል። የጤናቸውን ሁኔታ ከግምት ውስጥ በማስገባት የቀድሞ ፕሬዚዳንት የመንቀሳቀስ መብት አላቸው ብለዋል ጊዜያዊ ፕሬዚዳንት ንጉማ አሊ ቦንጎ በእንደ አውሮፓውያን አቆጣጠር 2018 በተከታታይ ባጋጥማቸው የአንጎል ውስጥ የደም ስር መዘጋት ወይም ስትሮክ ሰውነታቸውን በተለይም የቀኝና የቀኝ እግራቸውንና የቀኝ እጃቸውን የማንቀሳቀስ ውስንነት ገጥሟቸዋል። ይህ በእንዲህ እንዳለ የማዕከላዊ አፍሪካ ሪፐብሊክ የኢኮኖሚ ማኅበረሰብ በእንግሊዝኛ ምንጻሩ ኢካስ እና የጋቦን መፈንቅለ መንግሥት መሪዎች አገሪቱን ወደ ዲሞክራሲያዊ ስርዓት ለመመለስ የሚያስችል ፍኖተ ካርታ ለመንደፍ መስማማታቸውን የኤኤፍፒ ዘገባ አመልክቷል። ሁለቱም ወገኖች ዝርዝር መረጃ ከመስጠት ተቆጥበዋል። አድማጮቻችንና ተመልካቾቻችን ይህን ዘና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አዲሱ የቡድን 20 የበለጸጉ አገራት አባል ይሆናል ተብሎ የሚጠበቀው የአፍሪካ ኅብረት ቡድኑ በሳምንቱ መጨረሻ በሚያካሄደው ጉባኤ ላይ ለመሳተፍ እንዳልተጋበዘ ገልጿል። ነገ አርብ እና ቅዳሜ በኒው ደሊ የሚካሄደውን ጉባኤ ያዘጋጀችው የህንድ ጠቅላይ ሚኒስትር ነሬንድራ ሞዲ አፍሪካዊው ድርጅት ቡድኑን እንዲቀላቀል ጥሪ አድርገው ነበር። የኮሚሽኑ ሊቀመንበር ሙሳ ፋኪ መሐመድ ቃል አቀባይ የሆኑት ኤባ ካሎንዶ ኅብረቱ በጉባኤው ላይ እንዲገኝ ጥሪ እንዳልደረሰው ትናንት ለኤኤፍፒ ተናግረዋል። አስራ ዘጠኝ አገራትንና የአውሮፓ ኅብረትን በአባልነት ያቀፈው ስብስብ 85 በመቶ የዓለምን የአገር ውስጥ ምርትና ከዓለም ሕዝብ ሁለት ሦስተኛውን ይይዛል። ደቡብ አፍሪካ ከአህጉሪቱ ብቸኛው የቡድኑ አባል ነች። የአፍሪካ ኅብረትን የጋበዝነው ወደፊት ቋሚ አባል እንዲሆን ታሳቢ በማድረግ ነው ሲሉ ሞዲ ከአስር ቀናት በፊት ተናግረው ነበር። የአፍሪካ ኅብረትን በቋሚ አባልነት ሞቅ አድርገን ለመቀበል እንጠብቃለን ሲሉ የአሜሪካው ፕሬዚደንት ጆ ባይደን ባለፈው ታህሳስ ተናግረው ነበር። እስራኤል በዌስት ባንክ በሚገኙ ፍልስጤሞች ላይ የዘር መድሎ ወይም አፓርታይድ ስርዓትን በመከተል ላይ ነች ሲሉ አንድ የቀድሞው የእስራኤል የስለላ ተቋም ሞሳድ አለቃ ለአሶሴትድ ፕሬስ ተናግረዋል። የቀድሞው የሞሳድ አለቃ ታሚር ፓርዶ በጉዳዩ ላይ ተመሳሳይ አቋም ያላቸውንና ጡረታ የወጡ የእስራኤል ባለሥልጣናትን ተቀላቅለዋል። እስራኤል በፍልስጤማውያን እስራኤል በፍልስጤማውያንን የያዘችበት መንገድ እንደ አፓርታይድ ይቆጠራል ሲሉ በርካታ የቀድሞ የእስራኤል ባለሥልጣናት በመናገር ላይ ናቸው። በአንድ ግዛት ውስጥ ያሉ ሰዎች በሁለት ሕግ የሚዳኙ ከሆነ የአፓርታይድ ሥርዓት ነው ሲሉ ተናግረዋል ታሚር ፓርዶ እስራኤል ለ56 ዓመታት በያዘችው ዌስት ባንክ ፍልስጤማውያንን እንደ ሁለተኛ ደረጃ ዜጋ በመቁጠር የአይሁዶችን የበላይነት ከጆርዳን ወንዝ እስከ ሜዲትራኒያን ባህር ለማስጠበቅ እየሠራች ነው ሲሉ በእስራኤልና በውጭ የሚገኙ የመብት ተሟጋቾችና ፍልስጤማውያን ይከሳሉ። የቀድሞ የእስራኤል መሪዎች ዲፕሎማቶችና የጸጥታ ኃላፊዎች እስራኤል የዘር መድሎ የሰፈነባት አገር እንዳትሆን በማስጠንቀቅ ላይ ናቸው። እስራኤል የዘር መድሎ አለ የሚለውን ክስ አስተባብላ የአረብ ዜጎቿ እኩል መብት እንዳላቸው ትገልጻለች። ዌስት ባንክም አጨቃጫቂ ግዛት በመሆኑ እጣ ፈንታው በድርድር መወሰን አለበት ትላለች። በመጨረሻም የቱርክና ዓለም አቀፍ የዋሻ ውስጥ የአደጋ ጊዜ ሠራተኞች በደቡብ የአገሪቱ ክፍል ከ1000 ሜትር በላይ ጥልቀት ካለው ዋሻ ገብቶ የቀረውን አሜሪካዊ ለማውጣት ጥረት በማድረግ ላይ ናቸው። የዋሻ ውስጥ ጉዞ አዘውታሪውና የ40 ዓመት ዕድሜ ያለው ማርክ ዲኪ በደቡብ ቱርክ የሚገኘውንና 1276 ሜትር ጥልቀት ያለውን ዋሻ ካርታ ለመስራት በሚሞክርበት ወቅት 1ሺ ሜትር አካባቢ እንዳለ በመታመሙ መንቀሳቀስ አልቻለም። የአንጀት መድማት ስለገጠመው በራሱ መውጣት እንዳልቻልም ታውቋል። የሰለጠነ የዋሻ ውስጥ ተጓዥና እርሱም የዋሻ ውስጥ አደጋ አዳኝ እንደሆነ የተነገረለት ማርክ ዲኪ በዓለም አቀፍ የዋሻ አደጋዎች ወቅት ቀድሞ በመድረስ ይታወቃል ተብሏል። የአውሮፓ የዋሻ ውስጥ አደጋ አድራሽ ማህበር የሕክምና ኮሚቴው ጸሐፊውም ነው ተብሏል። ከቱርክና ከአምስት አገራት የተውጣጡ የዋሻ ውስጥ የአደጋ ጊዜ ሠራተኞች በመጪው ቅዳሜና እሁድ ግለሰቡን ማውጣት እንደሚጀምሩ ይጠብቃል ሲል የአሶሴት ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን የምሽቱ ዜና በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ ይመራቸዋሉ። እንግዱን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ጳጉሜ 2 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያው አብረውን ያመሻሉ። አሁን ወደ አብይ ዘገባው እንለፍ። ሶስት የትግራይ ክልላዊ ተቃዋሚ የፖለቲካ ፓርቲዎች ኪዳን ለውጥ ለስር ነቀል ለውጥ በሚል መሪ ቃል ከዛሬ ጀምሮ ለሶስት ተከታታይ ቀናት በመቀሌ ከተማ የጠሩ ሰላማዊ ሰልፍ በጊዜያዊ አስተዳደሩ የጸጥታ ኃይሎች ተበተነ። ሰልፉ በኃይል እርምጃ ሲበተን በሰላማዊ ሰዎችና በብዙሃን መገናኛ ዘጋቢዎች ላይ ከፍተኛ ድብደባና መንገላታት እንደተፈጸመ ከ150 በላይ የተቃዋሚ ፓርቲዎቹ አመራሮችና የሰልፉ ተሳታፊዎች ደግሞ እንደታሰሩ የውድብ ናጽነት ትግራይ ምክትል ሊቀመንበር አቶ አለምሰገድ አረ ጋይ ገልጸዋል። በጉዳዩ ላይ ከመቀሌ ከተማ ፖሊስ ጽሕፈት ቤት በአካል ቀርበን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ትላንት በሰጡት መግለጫ ሰልፍ መውጣት ማሳወቅ እንጂ ማስፈቀድ የማያስፈልገው ሕገ መንግሥታዊ መብት ቢሆንም በክልሉ ከፍተኛ የጸጥታ ስጋት በመኖሩ ቦታውና ጊዜው እንዲቀየር ከፓርቲዎቹ አመራሮች ጋር እየተነጋገሩ እንደሆነ ገልጸው ነበር። ሰልፉን የተከታተለው ሙልጌታ ጽውሀ ዝርዝሩን ይዟል። በትግራይ ክልል የሚንቀሳቀሱት ሳልሳይ ወያነ ትግራይ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ ባይቶና የተባሉ ተቃዋሚ የፖለቲካ ፓርቲዎች በዋናነት ዓረና ለሉዓላዊነትና ዲሞክራሲ ፓርቲ ደግሞ ድጋፉን በመስጠት ከዛሬ ሐሙስ ጳጉሜ ሁለት እስከ አራት ቀን 2015 ዓ ም በመቀለ ከተማ ሮማናት አደባባይ የጠሩት ሰላማዊ ሰልፍ በክልሉ የጸጥታ ኃይሎች በኃይል ተበትነዋል። የጊዜያዊ አስተዳደሩ የጸጥታ ኃይሎች ሰልፉን ለመበተን በተሳታፊዎች ላይ ይ ኃይል እርምጃ እንደወሰዱ የውድብ ናጽነት ትግራይ ምክትል ሊቀመንበር አቶ አለም ሰገድ አረጋይ ለአሜሪካ ድምፅ ገልጸዋል። ወደ ሰልፉ ስንመጣ ፍጹም ሰላማዊ የሆነ የሰላማዊ የትግል መንገድ ተጠቅሞ ነው ሁሉም ሰው ወደ ተፈለገው እና ተጠበቀው ወደ አደባባይ ወደ ሮማናት አደባባይ መሄድ የሞከረው። ሆኖም ግን ከተሰላፊ ቁጥር በላይ የሆኑ የጸጥታ አካላት ነን የሚሉት የጸጥታ ልብስ ያለበሱ ደህንነት ነን የሚሉ ሰዎችና የትግራይ የፖሊሲ ዩኒፎርም የለበሱ የጸጥታ አካላት ናቸው ሰልፉን እንዲደናቀፍ ያደረጉት ማለት ነው። መቀሌ በሙሉ የጸጥታ አካላትን በመበተን በየቤቱ ሰው እንዳይወጣ ወደ ሰልፉ እንዳይቀላቀል ፍትሐዊ የሆነ ጥያቄ እንዳይጠይቅ የአፈና ስራዎች ሲሰሩ ነው የዋሉ እና ያደሩ ከትናንት ጀምሮ ነው ይህንን ሲያደርጉት የነበሩ። አሁንም ያን ነው ያረጉት ማለት ነው። ሰው እንዳይወጣ ከለከሉት። ያንን ጥሶ ወደ ሰልፉ የመጣ ሰው ደግሞ እዛ ተገኝቶ አደባባይ ላይ ሰልፍ እንዳያደርግ በሁሉም ቦታ እየመጡ ብዙ ሰው ተደብድበዋል። የታፈኑ ብዙ ሰዎች አሉ። የተመቱ ብዙ ሰዎች አሉ። እየደሙ ነው ወደ መኪና እየጫኑ በጉሎት እየገፈተሩ እየገፉ ወደ እስር ቤቱ የወሰዷቸው ማለት ነው። ኪዳን ለስር ነቀል ለውጥ በሚል መሪ ቃል የተጠራው ይህ ሰላማዊ ሰልፍ በኃይል እስኪበተን ድረስ በነበረው ጊዜ ሰልፈኞቹ የትግራይ ተወላጆች ግድያ ይቁም፣ ተፈናቃዮች ወደ ቀያቸው ይመለሱም፣ የመንግስት ሰራተኞች ደሞዝ ይከፈል፣ በትግራይ ስር ነቀል ስርዓታዊ ለውጥ መምጣት አለበት የሚሉና ሌሎችም መፈክሮች ሲያስተጋቡ ተሰምቷል። አቶ አለም ሰገድ እንደገለጹት ሰልፉን በግንባር ቀደምነት ያስተባበሩት የሶስቱ የፖለቲካ ፓርቲዎች አመራሮችን ጨምሮ 150 በላይ ሰዎች ታስረዋል። ከሊቀ መናብርቶች ጀምረ የውድብ ናጽነት ትግራይ ሊቀመንበር በዶክተር ደጀ መዝገበ። ከዚህ በተጨማሪ የሳልሳይ ወያነ ትግራይ ሊቀመንበር ሃያል ጎደፋይ እና የአረና ትግራይ ሊቀመንበር አንደሙን ጨምረ ሌሎች የባይቶና ከፍተኛ አስተባባሪዎች እና ሌሎች ፓርቲዎች ከፍተኛ አመራሮች ታስረዋል። ማለት ከፓርቲዎች ወደ ሃምሳ በላይ የሚሆኑ ታስረዋል ሌሎች ሰልፉን ለመቀላቀል የመጡ የማህበረሰብ ክፍሎች ደግሞ ከመቶ በላይ ቤዚካሊ ወጣቶች ታስረዋል ማለት ነው። ተቃዋሚ ፓርቲዎቹ የከተማው አስተዳደር የሰላማዊ ሰልፉን ጸጥታ እንዲያስከብር በጽሁፍ ሲጠየቁ አስተዳደሩም በደብዳቤ በሰጣቸው ምላሽ ሰልፉ የተጠራባቸው እለታት የዓመት በዓል ዋዜማ እንደመሆናቸው በሚኖረው ሰፊ የትራንስፖርት እንቅስቃሴ በስራ ላይ ስለሚወጠሩ የሰልፉን ጸጥታ ለማስከበር እንደማይችል አስታውቋል። አስተዳደሩ ይህ ቢልም በዛሬው እለት በመቀለ ሮማናት አደባባይ ብዛት ያላቸው የጸጥታ ኃይሎች እንደተሰማሩ ታዝቢያለሁ። የሰላማዊ ሰልፉ ተሳታፊዎችም በጸጥታ ኃይሎቹ እየተደበደቡ ሲወሰዱ ተመልክቻሉም። የኃይል እርምጃው በፎቶና በቪዲዮ ካሜራዎች ቀርጻቸዋል በሚል በንግድ ቤቶች የሚሰሩ ሴቶች ሳይቀሩ በጸጥታ ኃይሎች እየተደበደቡ የእጅ ስልካቸውን ሲነጠቁ የአሜሪካ ድምፅ ሪፖርተርን ጨምሮ ለዘገባ የተገኙ ጋዜጠኞችን በማስፈራራት በመደብደብና በማንገላታት ስራቸውን እንዳይሰሩ ለመከላከል ሞክረዋል። በጉዳዩ ላይ ወደ መቀለ ከተማ ፖሊስ ጽፈት ቤት በአካል ቀርበን ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትላንት ለብዙሀን መገናኛ በሰጡት መግለጫ ሰላማዊ ሰልፍ መውጣት ማሳወቅ እንጂ ማስፈቀድ የማያስፈልገው ህገ መንግስታዊ መብት እንደሆነ ገልጸዋል። በአሁኑ ወቅት ግን በክልሉ ከፍተኛ የጸጥታ ስጋት በመኖሩ የፓርቲዎቹ አመራሮች ቦታውና ጊዜውን እንዲቀይሩ ለማግባባት እየተነጋገሩ እንዳሉ ተናግረው ነበር። እቲ መንግስቲ ናይ ጸጥታ ሓይሊ ከዋፍር ይኽእል የ። መንግስት የጸጥታ ኃይል ማሰማራት እችላለሁ በሚልበት ሰዓትና ቦታ ሰልፍ መካሄድ የተለመደ ነው። ስለ አካሄዱ የምነጋገርበት ነገር አለ። የጸጥታ ችግር አለ። ከፍተኛ የሆነ የፈንጂዎች መሰባሰብ እንዳለ ደርሰንበታል። ከጎረቤት አካባቢ የመጡ ናቸው። የጸጥታ አካላት የሚያጣሩት ጉዳይ ነው። ሰልፉን የጠሩት አካላት ረብሻ ይፈጥራሉ ሳይሆን ይህንን አጋጣሚ ተጠቅመው ረብሻ በመፍጠር ትግራይን ዳግም ወደ ሁከት ለማስገባት ያቀዱ ኃይሎች አሉ። የውድብ ናጽነት ትግራይ ምክትል ሊቀመንበር አቶ አለም ሰገድ አረጋኝ ሰልፉ በጸጥታ ኃይሎች የኃይል እርምጃ ቢበተንም የተነሱበትን የስር ነቀል ለውጥ ጥያቄ በሰላማዊ መንገድ ከማቅረብ ወደ ኋላ እንደማይመልሳቸው ገልጸው ሰላማዊ ትግላቸውን አጠናክረው እንደሚቀጥሉ አመልክተዋል። ከዚህ ሁሉ ችግር ወጥተን እንግዲህ ትግራይ ያለችበት ሁኔታ ሁላችን የምናውቀው ነገር ነው። ከፍተኛ ችግር ነው ያለው። የጸጥታ ችግር አለ። አንድ ሶስተኛ የሚሆኑ የትግራይ መሬት ተወሮ እንደ አጋጣሚ ብዙ ተፈናቃዮች ያሉበት አካባቢ ነው ያለው። ችግሩ ሰፊ ነው። ሰው በየቀኑ ይገደላል፣ በየቀኑ ይዘረፋል፣ በየቀኑ ይታሰራል። እኛሁን ሁን የወጣ ነው ሰልፍ ያንን ነገር እንዲቆም ነው ማለት ነው። ይህን የሚያሳየው ይህንን ስርዓት በነበርኩበት ቀጥላለሁ ነው የሚለው። ማለት አፈናው ይቀጥላል እንግዲህ ካልተታገል ነው ይህንን ካልቀጠልን ሁኔታው ወደ ምን እየሄደ እንዳለ ማየት እንችላለን ማለት ነው። ይህ የሚያሳየው ይህ ስርዓት ፍጹም በሰላማዊ በሆነ መንገድ የመጣ ጥያቄን ለመመለስ ፍቃደኛ አለመሆኑን ነው የሚያሳየው። ስለዚህ እኛ በሰላማዊ መንገድ ትግላችን እንቀጥላለን፣ እነሱ ደግሞ በለመዱት የአፈናና የጭቆና መንገድ ይቀጥላሉ ማለት ነው። እንደዚህ እያፈንክ እየጨቆንክ ለዛለም ትኖርበት ዘመን አይደለም። ሰልፉ ከተጀመረበት የሮማናት አደባባይ ወደ ቀዳማዊ ወያነ ፖሊስ ጣቢያ ተወስደው የታሰሩት የፓርቲዎቹ አመራሮችና ተሳታፊዎች ያሉበትን ሁኔታ ለመጠየቅ በጣቢያው ብንገኝም የክፍለ ከተማው የጸጥታ አመራሮች ፍቃደኛ ባለመሆናቸው አልተሳካም። ቅድሚያ ለሰብአዊ መብት የተባለ የመብቶች ተሟጋች ተቋም በጉዳዩ ላይ ባወጣው መግለጫ ሰላማዊ ሰልፍ መውጣት በዓለም አቀፍ ይሁን በሀገሪቱና በክልሉ ህገዎች የተቀመጠ መብት እንደሆነ ገልጿል በሰልፉ ምክንያት የታሰሩ የፖለቲካ ፓርቲ አመራሮችና ተሳታፊዎች በአፋጣኝ እንዲፈቱም ጠይቋል። ጊዜያዊ አስተዳደሩ በክልሉ እየከፋ የመጣው የጸጥታ ችግር እንዲፈታም የጠየቀው የመብቶች ተሟጋች ተቋሙ በመንግስት የማይታወቁ እስር ቤቶች እንዲዘጉ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ በመግለጫው አመልክቷል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። የቤኒሻንጉል ህዝቦች ነጻነት ንቅናቄ ወይም ቤህነን ስድስት አመራሮች ና አስራ ስምንት አባላት ባለፈው ሳምንት ውስጥ በመንግስት ኃይሎች እንደታሰሩ ፓርቲው አስታውቋል። የቤህነን ኦዲት ኮሚቴ አስተባባሪ አቶ መሐመድ ሙስጠፋ ከታሰሩ አመራሮች መካከል የፓርቲው ምክትል ሊቀመንበር ና የህዝብ ግንኙነት ኃላፊ እንደሚገኙበት ገልጸዋል። የቤኒሻንጉል ጉምዝ ክልል ፖሊስ ኮሚሽነር ሀሩ ሀሩን ኡመር የፓርቲው አመራሮች እንደታሰሩ አረጋግጠው ሁከት ለመቀስቀስ ና ሲንቀሳቀሱ እንደነበር ና ጉዳያቸውም በህግ እየታየ እንደሆነ ለአሜሪካ ድምጽ አስታውቋል። ናርኮር መልካ ተጨማሪ አለው። የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሄነን ባለፈው ሳምንት ነሐሴ 24 ቀን 2015 ዓ ም ስድስት አመራሮቹና 18 አባላቱ በአሶሳ ከተማ ውስጥ በመንግስት ኃይሎች እንደታሰሩ ፓርቲው አስታውቋል። ከታሰሩት የፓርቲው አመራሮች መካከል ምክትል ሊቀመንበሩና የህዝብ ግንኙነት ኃላፊው እንደሚገኙበት ለአሜሪካ ድምፅ የገለጹት የፓርቲው ኦዲት ኮሚቴ ሰብሳቢ አቶ መሐመድ ሙስጠፋ በቁጥጥር ስር በዋሉበት ወቅት ጉባኤ ለማካሄድ በፓርቲው ጽህፈት ቤት ውስጥ በውይይት ላይ እንደነበሩ ተናግረዋል። በሀገር ደረጃ የሚካሄደውን መደበኛ ጉባኤ ለማካሄድ ቅድመ ዝግጅት ተጨርሰን ያው የሚመለከታቸው ሰክተር መስሪያ ቤቶች አሳውቀን ስብሰባውን ለማካሄድ ፕሮግራም ከያዝን በኋላ በሀይል ከኃላፊዎቻችን መጥቶ ከቢሮ አስገድዶ ይዛቸው የተደራጀ ስድራ ሀይል መጥቶ ያንን ቢሮ አከቦ ሰዎቻችን፣ ኃላፊዎቻችን ይዞ። ኃላፊዎች ስድስት ናቸው። አቶ አብዱራሂም ሐሰን የድርጅቱ ምክትል ሊቀመንበር እና ጸሐፊ፣ አቶ ሙስጠፋ ሙሳ አስተዳደር ፋይናንስ፣ አቶ መሐመድ እስማኤል ህዝብ ግንኙነት፣ አቶ አዜን ያሲን ወጣቶች ጉዳይ፣ ሴፉ እብራሂም ማዕከላዊ ኮሚቴ አባል አቶ ከማል ያሲን የአቡራማ ወረዳ ኃላፊ። አባላት አስራ ስምንት ናቸው። የፓርቲውን አመራሮችና አባላት በቁጥጥር ስር ያዋሉት የመንግስት ኃይሎች በወቅቱ የፍርድ ቤት ትዕዛዝ እንዳልያዙ አቶ መሐመድ አክለው ገልጸዋል። በወቅቱ ቃል መቀበል ሲገባችው ትላንት ነው ቃሉን ሊቀበሉ ወስዶ ያመጧቸው። እነሱ ደግሞ ባልፈጸም ነው ነገር ቃል አንሰትም ብሎ ያው ማረሚያ ወርዶ ነው። ያለ የፍርድ ቤት ትእዛዝ እንኳን ሳያመጡ እኮ ነው። ፖሊስ ነው አስገድዶ እኮ ያስወጣቸው። ስለ ጉዳዩ የአሜሪካ ድምፅ ማብራሪያ የጠየቃቸው የክልሉ ፖሊስ ኮሚሽነር ሀሩን ኡመር ግለሰቦቹ በቁጥጥር ስር የዋሉት እውከት ለመቀስቀስ ሲንቀሳቀሱ ነው ብለዋል። ለዚህም ፖሊስ ማስረጃ እንዳለው አብራርተዋል። ይህንን ድርጅት እንደ ድርጅት ከመንግስት ጋር ተፈራርመዋል በሰላማዊ ትግል እንዲቀጥል በመሀል ግን በሰላማዊ አንንቀሳቀስ የሚያሉትን አንጃ በመፍጠር በራሳቸው ከተማውን ለማወቅ በየገጠሩ ህዝቡን በመጥራት ወደ ከተማ በማስገባት ባልታወቀ መንገድ በነዚያ መልኩ ነው እንቅስቃሴ የተደረገው፣ እና ሥርዓትን በጉልበት በአመፅ ለመናድ ሌሊቱን ሙሉ በባህላዊ ዙምባራ ሲጨፍሩ ነው የነበረው። በጉልበት እናፈርሰዋለን እና ብቸኛ አማራጭ በሀይል የመናድ ነው የሚል የቀስቃሽ እንትኖች ናቸው። ይሄም ቢሆን ምንም እንትን አላለም። ግን ይሄ ስለታማ ነገሮችን ይዞ ይዞ ሲመጣ ይሄ እኛ ቁጥር ስር በቅርብ ርቀት ላይ ክትትል ያደረግን የአመፅ ወረቀቶችን የመበተን ሁኔታ ነው የተፈጠረው። በርካታ ነገሮች ተይዘዋል። በሁከት ተጠርጥረው የታሰሩት የፓርቲው አመራሮችና አባላት ፍርድ ቤት እንደቀረቡ ያስታወቁት ኮሚሽነሩ በህግ ይጠየቃሉ ሲሉ አመልክተዋል። ሰዎቹ ህግ ህግና ህግ ብቻ በሚፈቅደው መልኩ ህግ ይዞታሉ። ጉዳያቸው አሁን ፍርድ ቤት ቀርቧል። ስለዚህ ወደ ፍርድ ቤት ቀርቦ ጊዜ ቀጥሮ ተጠይቆባቸዋል። ፍርድ ቤት ፈቅደዋል። ስለዚህ ማስረጃዎቹን በአጭር ጊዜ ውስጥ ተሰባስቦ በሚመለከቱ ሰዎች ፍርድ የሚገኝበት ሂደት ነው ያለው የሚል እምነት ነው ያለን። የቤኒሻንጉል ህዝቦች ነጻነት ንቅናቄ በበኩሉ የፖሊስን ውንጀላ እንደማይቀበል ገልጿል። ባለፈው ሰኔ ወር ሊቀመንበሩን ጨምሮ ጥቂት አመራሮች ከክልሉ መንግስት ጋር ለመስራት የተፈራረሙትን ስምምነት ያወሳው ቤሄንን ሆኖም አብዛኛው የፓርቲ አመራሮችና የማዕከላዊ ኮሚቴ አባላት ያልተወያዩበትና ያልተግባቡበት እንደነበረ እና በዚህም ሳቢያ የውስጥ ውዝግቦች እንደተፈጠሩ አስረድቷል። በጉዳዩ ላይ ቀደም ሲል ተጠይቀው የነበሩት የፓርቲው ሊቀመንበር አቶ አብዱሰላም ሸንገል ከክልሉ መንግስት ጋር ለመስራት ስምምነት መደረሱን ጠቅሰው፣ ይሁንና ተቃውሞ የሚያስነሳ ጉዳይ አይደለም ሲሉ ገልጸው ነበር። ሊቀመንበሩ አቶ አብዱሰላም ሸንገል ባለፈው ነሐሴ ወር መጀመሪያ ላይ የክልሉ ስራና ክህሎት ቢሮ ኃላፊ ሆነው እንደተሾሙ ከክልሉ ኮሚኒኬሽን ቢሮ የማህበራዊ ትስስር ገጽ ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ በአዲስ አበባ ወደ ተካሄደ የጤና ጉባኤ ስናልፍ ደግሞ በዘላቂው ሉላዊ የልማት ግቦች የመጀመሪያ ደረጃ የጤና አገልግሎት የሁሉ አቀፍ የጤና ሽፋን መሰረት ቢሆንም በጤናው ዘርፍ በተሰማሩ ባለሙያዎች ዘንድ ሳይቀር የተሳሳተ ግንዛቤ እንደተሰጠው በአዲስ አበባ የተካሄደ በሚገኝ አንድ ዓለም አቀፍ ጉባኤ ላይ ተጠቆመ። ዓለም አቀፍ ጉባኤው በቀጣይ የስራ ጊዜው ጠንካራ ፖለቲካዊ ምርጫዎችን ስለማድረግ ዘላቂ የመጀመሪያ ደረጃ የጤና አገልግሎት ስለ ና በመሳሰሉት መሪ ሀሳቦች ላይ ተመስርቶ እንደሚወያይ ታውቋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ጤና ሚኒስቴር ከተለያዩ አጋሮች ጋር በመሆን ባዘጋጀው መጀመሪያ ደረጃ ጤና አገልግሎት ዓለም አቀፍ ጉባኤ በተለያዩ ሰዎች እንደተገለጸው ፍትሐዊ የጤና አገልግሎትን ለሁሉም ተደራሽ ለማድረግ የስርዓት የማዕዘን ድንጋይ ነው። በጉባኤው መክፈቻ ላይ ንግግር ያደረጉት የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በተለይ በታዳጊ ሀገሮች የዚህ አገልግሎት ሚና በእጅጉ የተለየ ፋይዳ እንዳለው ተናግረዋል። የተሟላና ተደራሽነት ያለው የጤና እንክብካቤዎች ለሁሉም የሚለው የመጀመሪያ ደረጃ የጤና አገልግሎት ርዕዮተ ዓለም የዚህ ጉባኤያችን ዋና መነጋገሪያ ርዕሳችን ይሆናል። የመጀመሪያ ደረጃ የጤና አገልግሎት እንደ ማንኛውም የጤና አገልግሎት ስርዓት መሰረት አስፈላጊነቱ በፍጹም ሊጋነን አይችልም። የጤና አገልግሎቶች ተደራሽነት ውስን በሆኑባቸው ታዳጊ አገሮች የመጀመሪያ ደረጃ የጤና አገልግሎት በሚሊዮኖች ለሚቆጠሩ የህይወት ዋስትና ነው። ይህ የአገልግሎት ስርዓት ግለሰቦች የቦታ ርቀት ሳይወስናቸው ወይም ማህበራዊ ደረጃቸው ሳያግዳቸው የሚፈልጉትን የጤና አገልግሎት ባሉበት እንዲያገኙ ያስችላቸዋል። ይህ የጤና አገልግሎት ለማኅበረሰቡ የሚያስገኘውን ጥቅምና የሚፈጥረውን የባለቤትነት ስሜት ጠቅሰው በአጠቃላይ ሀገራዊም ሆነ ዓለም አቀፋዊ የጤና ሥርዓት ሊሰጠው የሚችለውን ጥቅምም ሚኒስትሯ አመላክተዋል። ሌላው የመጀመሪያ ደረጃ የጤና አገልግሎት ዋና ገጽታ የሥርዓቱ ለእኩልነትና ለማኅበራዊ ፍትሕ ያለው ቁርጠኝነት ነው። ጤና መሰረታዊ የሰብአዊ መብት እንደሆነ እውቅና ይሰጣል። በጤና አገልግሎት አሰጣጥ ላይ ያለውን ልዩነት ለማጥፋትም ይጥራል። የመጀመሪያ ደረጃ የጤና አገልግሎት የማኅበረሰብን ተሳትፎ ኃይል ይገነባል። ማኅበረሰቦችን በውሳኔ አሰጣጥ ሂደት በጤና እቅድ አወጣጥና ትግበራ የባለቤትነትን ስሜት በማጠናከርና የጤና አገልግሎትን ዘላቂነት ውጥኖች ፍሬያማ እንዲሆኑ አንድ አካል ያደርጋቸዋል። ከኮቪድ ወረርሽኝ ተሞክሯችን በመነሳትም የመጀመሪያ ደረጃ ጤና አገልግሎት የህዝብ ጤና ለድንገተኛ አደጋ ሲጋለጥ ይህንን አደጋ በመለየትና ምላሽ በመስጠት የሚጫወተውን ቁልፍ ሚና አስተውለናል። ይህም የመጀመሪያ ደረጃ የጤና አገልግሎትን ለመገንባት ሀብትን ማፍሰስ የማይበገር የጤና ስርዓትን ለመዘርጋት ቁልፍ እንደሆነም በግልጽ አሳይቶናል። በስራ መደራረብ ምክንያት በዚህ ዓለም አቀፍ ጉባኤ በአካል ለመገኘት አልቻልኩም ያሉት ደግሞ የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ናቸው። በኢንተርኔት አማካይነት ባስተላለፉት የድምፅ ከምስል መልእክት የመጀመሪያ ደረጃ ጤና አገልግሎት ምን ያህል ፍሬያማና ወጭ ቆጣቢ እንደሆነም አስረድተዋል። ይሁንና የአገልግሎቱን ምንነትና መሠረታዊ ፍልስፍናውን መረዳት ምን ያህል አስፈላጊ እንደሆነም ጠቁመዋል። ዋናው ቁም ነገር የመጀመሪያ ደረጃ የጤና አገልግሎትን ለመገንባት የሚወጣው ወጪ የሚያስገኘው ውጤት ከፍተኛ መሆኑ ነው። በዚህ መስክ የሚፈሰው ሀብት ለሁለተኛና ለሶስተኛ የጤና አገልግሎቶች ሊወጣ የሚችለውን ከፍተኛ ወጪ ያስቀራል ወይም ያዘገያል። የመጀመሪያ ደረጃ ጤና አገልግሎት ጽንሰ ሀሳብ የተሳሳተ ግንዛቤ ከተያዘባቸው ጽንሰ ሀሳቦች አንዱ ነው። ብዙ ሰዎች በጤና ዘርፍ ውስጥም ያሉ ሰዎችም ሳይቀሩ የመጀመሪያ ደረጃ ጤና አገልግሎትን የጤና ክብካቤን በአንድ ጠባብ አካባቢ መስጠት አድርገው ነው የሚረዱት ወይም የሚገነዘቡት። በጉባኤው ላይ የተሳተፉ ባለሙያዎች እንዳብራሩት ጤናና የጤና ክብካቤ ገጽታውና ይዘቱ ብዙ ነው። የአንድ ሰውም ሆነ የአንድ ማህበረሰብ ጤንነት የአያሌ ድርጊቶችና ስርዓቶች የተዋሃደ ውጤት ነው። ከዚህም ጋር አያይዘው የጉባኤውን አቅጣጫ የሚወስኑ መሪ ሐሳቦች ምን ምን እንደሆኑ ዶክተር ሊያ ታደሰ ለጉባኤተኞች አስታውሰዋል። እነዚህን ቁልፍ ጉዳዮች ለመመልከትና ለመጀመሪያ ደረጃ የጤና አገልግሎት የወደፊት ጉዞ መሠረት የሆኑ አቅጣጫዎችን ለመቀየስ ጉባኤያችን በአራት መሪ ሀሳቦች ላይ ያተኩራል። የመጀመሪያው የሚያተኩረው ጤናን በተመለከተ በሁሉም ዘርፎች ደፋር የፖለቲካ ውሳኔን ምርጫ ማድረግ ነው። ጤና ብዙ ገጽታ ያለውና በዙሪያ መለስ እይታ የሚሻ መሆኑን ተገናዝቦ የጤናው ዘርፉ ብቻ ሳይሆን የትምህርት፣ የአካባቢ ጉዳይና የማህበራዊ ደህንነት ዘርፎችንም ሊያሳትፍ ይገባል። ደፋር ፖለቲካዊ ውሳኔዎችን በመወሰን ጤና በሁሉም ዘርፎች ፖሊሲዎች ቅድሚያ ተሰጥቶት የግለሰቦችን፣ የማህበረሰቦችን ጤንነት ለመጠበቅ ምቹ ሁኔታን መፍጠር ይቻላል። ሌሎቹ መሪ ሀሳቦች ዘላቂ የመጀመሪያ ደረጃ ጤና አገልግሎትን መገንባት፣ ግለሰቦችንና ማህበረሰቦችን የአገልግሎቱ ባለቤት ማድረግ ማድረግና የባለድርሻ አካላትን ድጋፍ በሚገባ ማቀናጀት የሚሉ ናቸው። ጉባኤውን በንግግር የከፈቱት የሀገሪቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ሲሆኑ እስከ ዛሬ በተሰራው መልካም ሥራ ላይ መገንባት የሚገባና በየጊዜው ለሚፈጠሩ የጤና ተግዳሮቶች ዝግጁ መሆን እንደሚገባ አሳስበዋል። በጉባኤው ላይ ከአምሳ በላይ አገሮች የመጡ አምስት መቶ ባለሙያዎች በአካል የተገኙ ሲሆን ሌሎች በመቶዎች የሚቆጠሩ ሰዎች ከመላው ዓለም በኢንተርኔት አማካኝነት እየተሳተፉ እንደሆነም ታውቋል። መለስካቸው አምሃ لا أملك راديو كحديث كهديس የአዲስ ዓመት የበዓል ገበያ በአንዳንድ አቅርቦቶች የዋጋ ጭማሪ ቢያሳይም የተረጋጋና ቀዝቀዝ ያለ ነው ሲሉ የሐዋሳ ከተማ ነዋሪዎች ተናገሩ። ገበያው መቀዛቀዝ ያሳየው በሸማቹ ማህበረተሰብ ዘንድ የገንዘብ እጥረት በመኖሩ ሳይሆን እንዳልቀረ ነጋዴዎች አስተያየታቸውን ተናግረዋል። ሸማቾች በበኩላቸው በርዕሰ አውዳመት ደመቅ ሞቅ ያለው ገበያ ዘንድሮ መቀዛቀዝ የሚታይበት የኑሮ ውድነትን ባስከተለው የዋጋ ጭማሪ እንደሆነ በመጥቀስ ይከራከራል። ይሰራሉ። ዛሬ የበዓል ገበያ ዋለባቸውን ቦታዎች ተዘዋውሮ የቃኘው የሐዋሳው የአሜሪካ ድምጽ ዘጋቢ ዮናታን ዘብዲዮስ እንደ ወትሮ የደሩ የበዓል ግብይቶችን እንዳልተመለከተ መታሰቡን ገልጾ የሚከተለውን ዘገባ አልኳል። የሐዋሳ ከተማ ነዋሪዎች በበዓላት ወቅት የእርድ ከብት የሚገዙት ሐሙስ ዕለት ከሚውለው የጥቁር ውሃ ወይም ብሻንጉራቻ ገበያና ሰኞ ዕለት በሚቆመው ከቱላ ከብቶች ገበያ ነው። ዛሬ ሐሙስ ጳጉመን 2 ቀን 2015 ዓ ምህረት በጥቁር ውሃ ብሻን ጉራቻ ከተማ ወደሚገኘው የእርድ ከብቶች ገበያ አቅንቼ ነበርም። በእርድ ከብቶች ዋጋ ላይ መጠነኛ ያሉት ጭማሪ ማሳየቱን ሸማቾች ተናግሯል። የገበያው ሁኔታ ግን የተረጋጋ ነው የሚሉት ሸማቾቹ አንድ መጠነኛ ብሬ እስከ 35 ሺህ ብር ትልቁ ደግሞ እስከ 80 ሺህ ብር የተሸጠ ነው ሲሉ አክለዋል። በቂ አቅርቦት እንዳለም ጠቁሟል። ድማሶባላለው የመጣሁት ከዋሳ ነው። እንግዲህ ዛሬ በዓሉን ምክንያት በማድረግ ከብት ለመግዛት ነው የመጣነው። ከብት በበቂ ሁኔታ አለ። ሰው በሚፈልገው አይነት አለ። በመካከለኛ በትልቅ በትንሽ፣ እንደ አቅሙ ሰው የሚገዛው ከብት ሞልቷል። እንግዲህ ሰው ያው አቅሙን አይቶ እየገዛ ነው። ዋጋቸው የተለያየ ነው። 30 ቤቶች ውስጥ የሚገዙ ከብቶች አሉ። ከ30 እስከ 35 36 የሚገዙ አሉ። ከዛም በታች የሚገዙ አሉ። በእርግጥ ትላልቆቹ ደግሞ እስከ 60 70 80 ድረስ የሚገዛ ከብት አለ። ገበያው አሁን በእርግጥ ትንሽ ተረጋግቷል ማለት ይቻላል። ይሄ ነው ያየሁት ነገር። እኔ አንድ ትልቅ ጥሩ ለቅርጫ ኮርማ ገዝተናል። ወደ 45000 አካባቢ የፈጀ ኮርማ ነው። ከባለፈው ወይ ባለፈው ባለ እሱም ዓመት ስናይ በእርግጥ ያዛ አድርጓል። ዋጋው ከባለፈው ዓመት ትንሽ ጨምሯል። ቢሆንም በዚህ በበጋ ወቅት የነበረው የከብት ዋጋ ወጥቶ ነበር። አሁን ትንሽ ስለወረደ ነው እንጂ ከባለፈው አመት ስናወዳደር በእርግጥ ዋጋው ከፍ ያለ ነው። አዋሳ ከተማ በሚገኘው የፍየልና የበግ ገበያ ያገኘቸው አቶ ተሰማ ማትያስ ግን የፍየል ዋጋ ተወዷል ነው የሚሉት። የፍየል ሽያጭ ውድ ነው። ውድ የሆነበት ከዚህ በፊት ሶስት አራት ሺህ ምናምን የሚሸጠው ፍየል ወደ ስድስት ሺህ ሰባት ሺህ የተሸጠ ነው። ውድ ነው። በባለፉት የበዓል ገበያዎች በሸማቾችና በነጋዴዎች የሚደራው የፍየልና የበግ ገበያ የተቀዛቀዘ ነው ሲሉ አቶ ታክሌ ጋሴ የተባሉ አንድ የፍየል ነጋዴ ተናግሯል። አንድ መጠነኛ ፍየል እስከ 8 ሺህ፣ ደና ሥጋ የያዘው ደግሞ እስከ 20 ሺህ ብር መሸጡንም አቶ ታክሌ ገልጿል። ገበያው ተቀዛቀዘ የሚሉበትን ምክንያት ሲናገሩ በሸማቾች ዘንድ የገንዘብ እጥረት ያለ ይመስለኛል ሲሉ ግምታቸውን ገልጿል። ገበያው እንዳልኩኝ ያው ፍየል በደንብ ገብቷል፣ ገዢ የለም እና እንደዛ ነው። ገዢ የጠፋው እና እንደሚያስበው ሰው በኑሮ ውድነት የተነሳ ገንዘብ ያው የገንዘብ እጥረት ስላለ ሁሉ ነገር ውድ ስለሆነ ለዛ ነው ገበያ ሰው ለመግዛት ያልመጣው። ሌላኛዋ የእንቁላል ነጋደም ወይዘሮ ኢልፌ ደንዶ በዓሉን በማስመልከት እንደ ሌላ ጊዜ የተደረገ የዋጋ ለውጥ የለም ይላሉም። ገዢው ገንዘብ ያጠረው ይመስላል ጥያቄም የለም ሲሉ ያስተካከለን ሐሳብ ደግፈዋል። በግንቦት ወር 15 ብር የሸጥኩትን አንድ ትልቅ የአበሻ እንቁላል አሁን 12 ብር እያልኩኝ ነው ብሏል። የሰው ብር የለም መሰለን፣ አየር የለንም፣ ገዢ የለም። እንቁላል አልጠመረም በቦታ ነው ያለው። በ12 እየሸጠን ነው። በፊትም 12 ነው አሁንም በ12 እየሸጠን ነው። 15 ገብቶ ነበር ቀንስ፣ አሁን በ12 እየሸጠን ነው የፍየል ዋጋ ተወዷል ያሉት አቶ ተሰማ የተባሉት ሸማች ግን የገንዘብ እጥረት ብቻ ሳይሆን የዋጋ ጭማሪው ከኑሮ ውድነት ጋር ተዳምሮ የፈጠረው ነው ብሏል። ገዢ የለም የሚሉት ምክንያት ምንድን ነው? ስላስወደዱ ነው ስለተወደደ ነው እንጂ ገዢ አላጣም። ገቢ ገዢ እየተጉላላ ነው። ግን ምንድን ነው ውድ ስላደረጉ ነው። እስካሁን ያልተሸጠው ማለት ነው እንጂ ገበያው ፌር ቢሆን ወይም እኩል ተመጣጣኝ ዋጋ ቢሆን ገበያተኛው አያጣም። ኢንከኔለሽ ግርማ የተባሉ ሌላ ሸማች አንድ ኪሎ ቅቤ በ800 ብር፣ ዶሮ ዘጠኝ መቶ ብር፣ ቀይ ሽንኩርት በ60 ብር፣ ነጭ ሽንኩርት በ170 ብር መግዛታቸውን ተናግሯል። የአንድ ኩንታል የጤፍ ዋጋ እንደ የጥራት ደረጃው ከ11000 ብር እስከ 13000 ብር መግባቱን የሚናገሩት ወይዘሮ ኢንከኔለሽ ማባያው ግን ዶሮን ጨምሮ ዘንድሮ የዋጋ ግሽፈት እንዳልታየባቸው ተናግሯል። አምናው ዘንድሮ ይሻላል። ያው በእህሉ ደረጃ ላይ ያለው ነገር ጥሩ ባይሆንም ሌላው ማባያው ደህና ነው። የቅቤ ነጋዴ ወይዘሮ ኢትየ ኡኬ በበኩላቸው የቅቤው ዋጋ ጭማሪ የተጋነነ ሳይሆን የሀምሳና የመቶ ብር ብቻ ነው ይላሉም። የራሱ ቆንጆ ቅቤ፣ የወላይታ የዳውሮ ቅቤ ይሆ ቆንጆ ቅቤ እየሸጣን ነው ያለኑ። መጥፎ ደግሞ ሽጠንም ደንበኛም አናስወቅስም። ታዋቂ ሆነን ነው ገበያ ውስጥ የምንሸጠው እዚህ መደብ ላይ የበዓል ገበያን በተመለከተ አስተያየታቸውን ያጋሩን ሸማቾችና ነጋዴዎች የአዲስ አመት ምኞታቸውን ገልጿል ሰላም ነው ሰላም ካለ ሁሉ ነገር አለ የምንሰራው ስራ ሁሉ በሰላም ነው ሰላም ከሌለ ምንም ነገር የለም ሀገራችንን ሰላም ልጆቻችንን ሰላም ቤተሰቦቻችንና ሀገራችን ሁሉ ሰላም ያደርግልን። ይህንን ነው የምመኘው። በአዲስ አመት አዲስ አመት እንግዲህ ለሁሉም ኢትዮጵያን ሰላም፣ የጤና ዘመን፣ የሰላም ዘመን፣ የፍቅር ዘመን ተከባብረን ተዋደን የምንኖርበት ዘመን የሆንልን ዘንድ እመኛለውኝ። ጊዜውም መልካም እንግዲህ ከ2005 ለ2006 ላይ መልካም ነገር ለእኛ እንዲመጣልን እኛ ጸሎት እያደረገን ነው። ዛሬ ቪኦኤ የተዘዋውሮ የተመለከታቸው ለበዓል የሚያስፈልጉ ነገሮች የሚገበያዩበት የገበያ ቦታዎች እንደ ወትሮ ሁሉ ደምቀውና ደርተው አይታዩም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት መሰናዷችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ ወደያዝ የመጀመሪያ ቅንብር አድርገን ወደያዝ ነው። የአፍሪካ የአየር ንብረት ጉባኤ እናልፋለን። ናይሮቢ ላይ ለሶስት ቀናት የተካሄደው የአፍሪካ የአየር ንብረት ጉባኤ ትላንትና ረቡ ተጠናቋል። የዓለም ማህበረሰብ የበካይ ጋዝ ልቀትን ለመቀነስ በአስቸኳይ እንዲንቀሳቀስና የአየር ንብረት ለውጥን ለመታገል የገንዘብ ድጋፍ ለማድረግ የገባውን ቃል እንዲያከብር መሪዎቹ ጥሪ አቅርበዋል። መሐመድ ዩሱፍ ከናይሮቢ ያደረሰንን ዘገባ ዝርዝሩን ይዟል። ቆንጅታየት ታቀርበዋለች። በናይሮቢው ጉባኤ ላይ የተገኙትን የአፍሪካ መሪዎች ወክለው የኬንያ ፕሬዚደንት ዊሊያም ሩቶ ባደረጉት ንግግር በጉባኤው ላይ የተደረሱት ስምምነቶች የአፍሪካ መሪዎች የአየር ንብረት ለውጥ እያደረሰ ላለው ቀውስ መፍትሄ ለመፈለግ በሚደረገው ጥረት ሁሉ አስተዋጽኦ ሊያበረክቱ ምን ያህል ቁርጠኛ እንደሆኑ ያሳያሉ ብለዋል። የአፍሪካ መሪዎች የአየር ንብረት ጉባኤ የሰው ዘር የመጀመሪያ መገኛ የሆነችን አፍሪካን ያልተገደበ እድልና የጋራ ብልጽግና ምድር ለማድረግ የአፍሪካ ሕዝብ ያለውን ራዕይ ማሳያ ነው። ከዚህ በተጨማሪ ዓለማችን ደህንነቷና ሚዛናዊ ሥነ ምህዳሯ እንዲመለስላት ኢኮኖሚያዊ ለውጥ ያስፈልጋል። ለዚህ ደግሞ የኢንዱስትሪ ልማት አስፈላጊ ስለሆነ እሱን በዓለም አቀፋዊ ጥምረት ለመገንባት ያለን ቁርጠኝነት በመሪዎች ጉባኤ ላይ ተንጸባርቋል። ከሰኞ እስከ ትናንት ረቡዕ ድረስ የተካሄደው የመሪዎቹ ጉባኤ በአፍሪካ አረንጓዴ ልማትንና የአየር ንብረት ለውጡ የሚያስከትለውን ጉዳት ለመታገል ለሚረዱ ፕሮግራሞች አስፈላጊው የገንዘብ ድጋፍ በሚገኝበት መንገድ ላይ አትኩረዋል። መሪዎቹ ለአረንጓዴ ልማት አስፈላጊ የሆነው መዋዕለ ነዋይ በአገር በአህጉርና በዓለም አቀፍ ደረጃ ለመሳብ የሚጠቅሙ ፖሊሲዎችን ደንቦችንና ማበረታቻዎችን ለመቅረጽ ብሎም ስራ ላይ ለማዋል ቁርጠኝነታቸውን አረጋግጠዋል። ያወጡት የናይሮቢው መግለጫ አፍሪካ በዓለም አቀፍ የአየር ንብረት ለውጥ መርሃ ግብሮች ለያዘችው የተባበረ አቋም መሰረት እንደሚሆን መሪዎቹ አስታውቀዋል። ኬንያዊው የወጣቶች መሪ ራፋኤል ቺሶሪ በጉባኤው ላይ የተገኙት መሪዎችና መልእክተኞች የአየር ንብረት ለውጥን ለመታገል ቁርጠኞች እንደሆኑ አይተናል ብለዋል What I've witnessed is uh, a demonstrated effort by the heads of states in Africa and of course with the global partners. መሪዎቹና ዓለም አቀፍ አጋሮች አንድ ላይ ሆነው የአየር ንብረት ለውጥን ለመዋጋት በማህበረሰብ ደረጃ ተግባራዊ የሚሆኑ እቅዶችን መቅረጽ ስለሚቻልበት መንገድ ጥረት ማድረጋቸውን አይተናል። የአየር ንብረት ለውጥን ለመታገል የሚውል የገንዘብ ድጋፍ ለማድረግ ቃል ተገብቷል። መንግስታዊ ያልሆኑ አካላትም ከመንግስታቱ ጋር ሆነው ህዝብን ያሳተፈ ስራ ለመስራት ያላቸውን ፍላጎት አሳይተዋል። ናይጄሪያዊው የጉባኤው ተካፋይ ማይክል አቲቶጂ በበኩላቸው አፍሪካ በራሷ ሀብትና በወጣቶቿ አቅም የአየር ንብረት ለውጥ ያመጣውን ቀውስ ለመታገል እንደምትችል አሳይታለች ብለዋል። የኃይል ምንጫችን ወደ ታዳሽ ኃይል ምንጮች ማሸጋገር በሚመለከት ውይይት ተደርጓል። የአፍሪካውያን በራሳችን አቅምና በራሳችን የሰዋብ ችግሮቻችን ለመፍታት እንደምንችል ተስፋ ሰጥቶናል። ኬንያዊው የማህበረሰባዊ ድርጅት ሰራተኛ የሆኑት አንድሩ ሞናሪ በበኩላቸው ለአየር ንብረት ለውጦች ተጋላጭ የሆኑ ማህበረሰቦች የሚያስፈልጋቸውን የገንዘብ ድጋፍ እንዴት እንደሚያገኙ ትምህርት ቀስመናል ብለዋል። ከአየር ንብረት ለውጥ ጋር የተያያዘ የገንዘብ ድጋፍን በሚመለከት ውይይቶች ላይ ተገኝቻለሁ። ዛሬ ለምሳሌ የአየር ንብረት ለውጥ ለሚያስከትለው ለውጥ ተጋላጭውን ማህበረሰቦችና ውህዳን የኅብረተሰብ ክፍሎች በሚመለከት ስለሚያስፈልገው የገንዘብ ድጋፍ ያተኮረ ውይይት አድርገናል። የገንዘብ ድጋፉን በተመለከተ በዓለም አቀፍ ደረጃ የተመደበው ተወካይ ገንዘቡ እንዴት ማግኘት እንደምንችል አሳውቆናል። የተባበሩት መንግስታት ድርጅት እንደሚለው የአፍሪካ ሀገሮች ለዓለም የአየር ግለት ያላቸው አስተዋጽኦ ዝቅተኛ ሆኖ ሳለ ከአጠቃላይ የአገር ውስጥ ምርት ገቢያቸው ከአምስት እስከ አስራ አምስት ከመቶ የሚሆነውን የአየር ንብረት ለውጥን ለመታገል እያወጡ ነው። በኢንዱስትሪ የበለጸጉት ሀገሮች የአየር ንብረት ለውጥ እያስከተለ ያለውን ጉዳት ለመታገል በየአመቱ 100 ቢሊዮን ዶላር እንደሚመድቡ ቃል ገብተው ነበር። ሆኖም ብዙዎች ገንዘቡን እስካሁን አላየነውም እያሉ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ አፍሪካ ውስጥ ለመተንበይ አስቸጋሪ የሆነ የሄደውን የአየር ሁኔታ ለመቋቋም እንዲቻል የ20 ቢሊዮን ዶላር ተጨማሪ ድጋፍ እንደሚያስፈልግ ተናግረዋል። የኬንያው ፕሬዝደንት ዊሊያም ሩቶም አፍሪካ ማህበረሰቦቿን እንድትረዳ እዳዋንም እንድትከፍል የገንዘብ ድጋፍ ያስፈልጋታል ብለዋል ያለውን እምቅ አቅም አውጥተን ወደ ድል ለመቀየር እንድንችል የሚያስፈልገንን መዋለ ንዋይ ማግኘት አለብን። ለዚህም የመዋለ ንዋይ ተደራሽነት ፍትሐዊ እንዲሆን እንጠይቃለን። አፍሪካ የኢኮኖሚ ለውጦችን እውን እንድታደርግ የታዳሽ ኃይል አቅሟ ማደግ እንዳለበት መሪዎቹ አስምረውበታል። ከዚህም ሌላ የአፍሪካ ሀገሮች ምርቶቻቸው በዓለም ገበያ ላይ ፍትሐዊ በሆነ መንገድ መወዳደር እንዲችሉ ቴክኖሎጂና የንግድ እንቅስቃሴዎቻቸውን ለማሳለጥ የሚያስፈልጉ የተለያዩ ግብዓቶች በይበልጥ ተደራሽ ሊሆኑላቸው እንደሚገባ አሳስበዋል። ወደ ተከታዩ ዘገባ ስናልፍ የሶማሌ ክልል የክልሉን የጎሳ መሪዎች ያካተተ የአማካሪ ምክር ቤት አቋቁሟል። አማካሪ ምክር ቤቱ በክልሉ የሚከሰቱ ግጭቶችን በመፍታት ረገድ ቁልፍ ሚና እንደሚጫወትም ይጠበቃል። በልማት እቅዶችና ትግበራዎች ላይም የማይናቅ ሚና እንደሚኖራቸው ተመልክቷል። የምክር ቤቱን መቋቋም በበጎ እንደሚያወት የገለጹ የድሬዳዋ ዩኒቨርሲቲ የህግ ባለሙያ አማራጭ የግጭት መፍቻ ዘዴዎችን መጠቀምን ከሚያበረታታው ሀገራዊ የህግ ማሻሻያ ጋር የሚጣጣም ነው ብለዋል። ሆኖም የጎሳ መሪዎቹ ምክር ቤት ፖለቲካዊ ስልጣን ይኑረው ከተባለ በአንድ ወገን ተጽዕኖ ስር ሊወድቅ ስለሚችል ሚናው በአማካሪነት መገደቡ ተገቢ እንደሆነ የሕግ ባለሙያው አስረድተዋል። አዲስ ቸኮል ተጨማሪ አለው። ባለፈው ሳምንት የሶማሌ ክልል መንግስት ካቢኔ በክልሉ ያሉ ሁሉም የጎሳ መሪዎችን የሚያካትት ምክር ቤት እንዲቋቋም ወስኗል። በሶማሌ ክልል ህዝብ ዘንድ ከፍተኛ ተሰሚነት ያላቸው የጎሳ መሪዎች ልዩ ልዩ ችግሮች እንዲቀረፉ በማድረግ የማይናቅ ሚና እንደተጫወቱ የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱቃድር ረሺድ ይናገራሉ። የጎሳ መሪዎቹን ተጽዕኖ ፈጣሪነት ለበጎ ዓላማ መጠቀም ተገቢ ነው የሚሉት ቢሮ ኃላፊው አንድ መቶ አስራ አራት አባላት ያሉት የጎሳ መሪዎች የጋራ ምክር ቤት እንዲቋቋም መወሰኑን አስታውቀዋል። ሶማሌ ክልል ያው የፈረሰ መንግስት ነበረ። በሄጎ ጊዜ ክልሉ ተቃጥሏል፣ መሰረተ ልማቱ ወድሟል፣ ብዙ ሰዎች ህይወት አልፏል። ስለዚህ ክልሉ ህዝቡ አሁን አብሮ እንድኖር አብሮ እንዲቀጥል ወሳኝ ሚና የተጫወቱት የሀገር ሸማግሌዎች ናቸው። ለምን መንግስታዊ አሰራር ስለፈረሰ ማለት ነው። ስለዚህ ቦታም ለመስጠት አሁንም እያገዙን ስለሆነ እነዚህ የሀገር ሸማግሌዎች ቫሊዩ ተሰጥቷቸው ጥሩ ግምት ተሰጥቷቸው እንዲያግዙን በማማከር ስራ ያው ከዚህ ቀደምም በአስራ ዘጠኝ መቶ ዘጠና አራት የተሻሻለው የሶማሌ ክልል ህገ መንግስት አንቀጽ ሀምሳ አራት ይጠቁማል። ሀገር ሸማግሌዎችን አደራጅቶ በህግ ማቀፍ ተደራጅቶ ቦታ መስጠት እንዳለበት ህገ መንግስቱም ያስቀምጣል። ምክር ቤቱ የሶማሌ ክልል መንግስትን የማማከር ሚና ብቻ እንዲኖረው ሆኖ የሚዋቅር ሲሆን፣ በዋናነት ግጭቶችን በመፍታት ረገድ ቁልፍ ሚና ይጫወታሉ ተብሎ እንደሚጠበቅ አቶ አብዱቃ ድረሽ ይናገራሉ። እነሱ የሚሰሩት ስራ ማማከር ስራ ነው። የሶማሌ ጎሳዎች በተለያየ ስልጣን እርከናላቸው ገራድ አለ፣ ኡጋስ አለ፣ ወበር አለ፣ ሱልጣን አለ፣ እንደዚሁም የመሳሰሉ እና፣ ስለዚህ እነዚህን አቅፌ ከያስካቸው፣ በአንድ ካደራጃቸው አንድ መንግስትን በጸጥታ ዙሪያ ያግዛሉ። እንደዚህ አዲስ መንደር ማሰባሰብ ግጭቶች፣ እንደዚሁም ጎሳ ለጎሳ ግጭቶች ያግዛሉ። ጎረቤት ክልል ለክልል ሲጋጩ ያግዛሉ። ሌላው ምንድን ነው? አቅፌ ሁሉንም አደራጅተሽ ስትይዛቸው የተኛውም ጎዛ ከየተኛውም ጎሳ ጋር ተገናኝቶ ባህላዊ እሴቶች የመለዋወጥ የመገናኘት የመተዋወቅ ይኖራሉ። ይህንን ምክር ቤት ለማቋቋም በሀገር ውስጥ ያሉ ተሞክሮዎችን ጭምር እንደተመለከቱ ነው አቶ አብዱቃድር የሚናገሩት ስል አሁን ኦሮሚያ ክልል ቢታይ እስከ ባህላዊ ፍርድን የመስጠት ሂደት ይፈርዳሉ። ባህላዊ የገዳ ስርዓት ፍርድ አለ። ሲዳማ፣ ደቡብ አካባቢ ያሉ ኤክስፔሪየንሶች ምንድን ነው? የሀገር ሸማግሌዎች ቦታ ይሰጣቸዋል፣ መንግስትን ያግዛሉ፣ ጉባኤዎችን ይሳተፋሉ፣ ሀሳብ ይሰጣሉ። እነዚህ በምርጫ አካባቢ ምርጫ ቅስቀሳ አካባቢ ይጠየቃሉ፣ ሀሳብ ይጠየቃሉ ማን እንደሚወክለዋቸው ሀሳብ መንግስት ያቀርብላቸዋል። እንደዚህ የመሳሰሉትን ያሳትፋቸው። በሌላ በኩል ዓለም አቀፍ እውቅና በሌላት ጎረቤት ሶማሌላንድ የጎሳ መሪዎች ምክር ቤት በሀገሪቱ ህገ መንግስት የተደነገግና ፖለቲካዊ ስልጣንም ጭምር ያለው ነው። በሶማሌ ህብረተሰብ ዘንድ የጎሳ መሪዎች ካላቸው ተጽዕኖ ፈጣሪነት አንጻር የጎሳ መሪዎቹ ምክር ቤት ከማማከር አልፎ ፖለቲካዊ ስልጣንም ሊጋር የሚችልበት አግባብ ሊኖር ይችል እንደሆነ የጠየቅናቸው ቢሮ ኃላፊው እንደዚህ ለማድረግ ህገ መንግስቱ አይፈቅድም ይላሉ። ህገ መንግስቱ የሚፈቅደው ሀገር ሽማግሌዎች ያው ያላቸው ሚናዎች ከህገ መንግስቱ ወይ ከመንግስት ያለን በመንግስት ማቀፍ ሶስት እርከኖች ናቸው። ህግ አውጪ፣ ህግ አስፈጻሚ፣ እነዚህ ተርጓሚ፣ ሶስቱ የመንግስት እርከን ውጭ ሌላ አካል ማደራጀት አችልም፣ ህገ መንግስቱም አያቋቁምም። ህገ መንግስቱም የሚያስቀምጠው ምንድን ነው በዚህ በግጭት አፈታት ዙሪያ ሸማግሌዎችን አደራጅተህ መጠቀም ትችላለህ የሚል ስለሚያስቀምጥ ያው ለመጠቀም ነው እንጂ እነ ሶማሊላንድ እኮ ሶስቱ ከመንግስት እርከን በላይ ናቸው። እነሱ ምርጫ አሁን ሲጓተት ምርጫን የማራዘም ድርጅት ለድርጅት ወይ ፓርቲ ለፓርቲ ሲጋጩ የማደራደር ውሳኔ የማስተላለፍ ትልቅ ስልጣን ነው ያላቸው እና እንደነሱ እኛ አክት ማድረግ አንችልም። እነዚህ በጸጥታ ዙሪያ በባህላዊ ዙሪያ የህዝቡ ባህል እሴትም እንዳይጠፋ፣ እንዳይጎዳ መንግስትም ማህበረሰቡ ጋር ትስስር አድርጎ ሀገር ሸማግሌዎቹን ጥሩ ሽፋን ሰጥቶ ለማቀፍ ታስቦ ነው እንጂ ከሌላ አካባቢ ወይ ከሌላ ክልል አኖሮር በተለየ መልኩ እየታሰበ የለም። በድሬዳዋ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት አቶ እንዳወቅ ዘጋው የጎሳ መሪዎቹ ምክር ቤት ምስረታ እንደ አማራጭ የግጭት መፍቻ ሊጫወት የሚችለው ሚና ጉልህ ነው ይላሉ። አገራችን ያለችበት ሰላም ጦፍ ከማምጣት አንጻር ያላቸው ሚና ከፍተኛ የሆነ ብዬ አስባለሁ። በተለይ በጉሳዎች መካከል የሚኖረው ግጭት መልካም አስተዳደር ጥያቄዎች ሊሆን ይችላል። የልማት ጥያቄዎች እንዲሁም እንዳልከው ለማህበረሰቡ ቀረብ ሲሉ ማህበረሰቡም ደግሞ በረጅም አመትም ሳደገውና ይዞት የቆየውን ባህልም ስለሆነ በዛ ባህል መክር ኮሚኒኬት ሊደራረግ ይችላል። ከዚ ያለፈ ግና እንዳልከው የልማት ጥያቄዎች ሊሆን ይችላሉ፣ የሰላም ጥያቄዎች ሊሆን ይችላሉ። ሌሎች ጥያቄዎች ማህበረሰቡን ከመስማት አንጻር እና በመንግስትና በማህበረሰቡ መካከል ብሪጅ ሆኖ መካከለኛ ሆኖ ከመስራት አንጻር ለሰላም ለልማት እንዲሁም ለተሻለ ለተሻለ ነገር በየትኛውም መንገድ ለተሻለ ነገር ሊሰሩ ይችሉ፣ በጣም ጠቀሜታ ይኖራል። በሌላ በኩል የሶማሌ ክልል የጎሳ መሪዎች ምክር ቤት እንደ ሶማሌ ላንዳቸው የፖለቲካ ስልጣን ተጋሪ ያለመሆኑን በበጎ ያዩታል። ፖለቲካ ስልጣን ውስጥ ገብተው አንዳንዴ በሌሎች አፍሪካ ሀገሮች የምናየው አሸማጋይና መካከለኛ ሆነው የሚመሰረቱ ተቋማት ወይ የመንግስትን የመንግስትን ፍላጎት፣ ፓርቲን ፍላጎት የአንድ ፓርቲን ፍላጎት ወይም ደግሞ ተቃዋሚ ፓርቲ ሊሆን ይችላል፣ ወይ የመንግስት ሊሆን ይችላል፣ ያንን ፍላጎት ብቻ በማንጸባረቅ አገሪቷ በተለየ የተለየ ችግር ውስጥ የሚከቱ ወይም ያለውን ችግር በመለጠ የሚያባብሱ ወደ አንድነት ማምጣት ሳይሆን የሚያለያየው መከፋፈልን እና ግጭት ውስጥ የሚያከትል ነገር ሊያራምድ ይ ይችላል በጥንቃቄ ነው መያዝ ያለበት። ዬ አምናለው። በሶማሌ ክልል ካቢኔ የጸደቀው የጎሳ መሪዎች ምክር ቤት ከዚህ በፊት ለክልሉ መንግስት ቅርብ የሆኑ ጋዞች፣ ገራዶችና ሱልጣኖች ብቻ ሳይሆኑ በሁሉም የክልሉ ጫፍ የሚገኙ የጎሳ መሪዎች የአማካሪነት ሚናቸው እንዲወጡ እድል የሚሰጥ መሆኑ አዎንታ እርምጃ እንደሆነ የብሄሩ ተወላጆች ይናገራሉ። የምክር ቤቱ ማቋቋሚያዎች በክልሉ ሕዝብ ተወካዮች ምክር ቤት እንደጸደቀ ምክር ቤቱ ወደ ስራ እንደሚገባ እየተገለጸ ሲሆን ክልሉ ለምክር ቤቱ ምቹ ሁኔታዎችን ከመፍጠር ውጪ ደሞዝ እንደማይከፍል የኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱ ቃድር ረሽድ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከዓለም ዙሪያ የተውጣጡ የሰው አልባ አውሮፕላን ወይም ድሮን የሚጠቀሙ ፎቶግራፍና ቪዲዮ አንሺዎች በየዓመቱ በሚካሄድ የድረገጽ ውድድር ላይ ለመሳተፍ ከ65ሺ በላይ ስራዎችን አቅርበዋል። በዚህ ውድድር አሸናፊ የሆኑ ስራዎችን ተከታትላ የአሜሪካ ድምጿ ጁሊ ታቦ ያደረሰችን ዘገባ ተከታዩ ነው። የመልክዓ ምድርንና መልክዓ ባህርን አቀማመጥ ከላይ ወደ ታች መመልከት በምድር ላይ ሩቅ የምንላቸውን ስፍራዎች ያልተለመደ እይታ ማግኘት እንድንችል፣ የዱር አራዊትን በቅርብ እንድንመለከትና በዓለም ላይ ልዩ የሆኑ ስፍራዎችን በተለየ መነጽር እንድናይ ያስችለናል። እነዚህ አስገራሚ ምስሎች ታዲያ በቅርቡ በተካሄደው የሰው አልባ አውሮፕላን ወይም ድሮን ፎቶዎችና ቪዲዮዎች ውድድር ላይ ካሸነፉ ስራዎች መካከል ጥቂቶቹ ናቸው። ውድድሩ የተዘጋጀው ዲጂአይ በተሰኘ ቀዳሚ የድሮን አምራች ካምፓኒ እና ስካይ ፒክስል በተሰኘ በአየር ላይ የሚነሱ ፎቶግራፎችና የቪዲዮ ምስሎችን የሚያጋራ የድኅረ ገጽ መድረክ ነው። በዲአይጂ ውስጥ የሚያገለግሉት ኦሪያን በሪል ከአሜሪካ ድምጽ ጋር ባደረጉት ቆይታ ውድድሩ የተዘጋጀበትን ምክንያት ያብራራሉ። መጀመሪያ ላይ የድሮን አድናቂዎች ብቻ ከመሆን ተሻግሮ አሁን ፎቶግራፍና ቪዲዮ አንሺዎች እንዲሁም ደግሞ ለቴክኖሎጂ ልዩ ፍላጎት ያላቸው ሰዎች ትርፍ ጊዜያቸውን የሚያሳልፉበት ስራ ሆኗል። በሌላ አክለው ድሮኖች ጥበብን እንደ መግለጫ አንድ መንገድ ሆነው ጥቅም ላይ መዋል ከጀመሩበት ጊዜ ወዲህ ባለፉት ጥቂት ዓመታት ውስጥ ብዙ መሻሻላቸውን ያመለክታሉ። ድሮን ውድድሩ የተዘጋጀው የድሮን ቪዲዮና ፎቶ ማንሳት የሚችሉበት አቅምን ለመግፋትና ለማስፋት ነው። በዚህ ውድድር ካሸነፉ ተወዳዳሪዎች መካከል አንዱ የቪዲዮ ባለሙያና የድሮን አብራሪ የሆነው ዴቪድ ዛልካ አንዱ ነው። ዛልካ ኤፍፒቪ ወይም ፈርስት ፐርሰን ቪው የተሰኘ የተጠቃሚውን እይታ የሚያሳይ ድሮን በመጠቀም ጣሊያን ውስጥ የሚገኘውን የዶሎማይት ተራራ ምስል የቀረጸ ሲሆን ድሮኑ ከመደበኛ ሰው አልባ አውሮፕላኖች በበለጠ ከፍተኛ ፍጥነት መብረር እና ሰፊ እይታን የመያዝ አቅም አለው። ኤፍፒቪ ድሮን ስታበሪ አጉሊ መነጸርሽን ታደርጊያለሽ፣ እናም ሁሉንም ነገር በእጅሽ መቆጣጠር ትችያለሽ። ድሮኑ እንደ ልብ በየትኛው አቅጣጫ መብረር ይችላል። ለድሮን ቴክኖሎጂ ምስጋና ይግባው እና አሁን በዓለም ዙሪያ ያሉ ሰዎች በሕይወት ዘመናቸው ሊያያቸው የማይችሏቸውን ምስሎች ማየት ይችላሉ። በጁሊ ታቦህ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በተከታይ ደግሞ አንዲት የጥበብ ባለሙያ እናስተዋውቃቸዋለን። ነጻነት ተስፋዬ ትባላለች። ነጻነት ነዋሪነቷን በሰሜን ካሊፎርኒያ ግዛት ያደረገች የግራፊክስ እና የገላጭ ስዕሎች ባለሙያ እንዲሁም የኮከብ ስቱዲዮ መስራች ናት። ኢትዮጵያና የጋቢ ታሪክ የተሰኘ ሁለት የልጆች ገላጭ መጽሐፍትን ያዘጋጀችውን ነጻነት ኤደን ገረመው አነጋግራታለች። የሰሜን ካሊፎርኒያ ቤይ ኤሪያ ነዋሪ የሆነችው ነጻነት ተስፋዬ ኔት የግራፊክስ እና የስዕል ጥበብ ባለሙያ ናት። ኢትዮጵያ ተወልዳ ዩናይትድ ስቴትስ ውስጥ ያደገች ሁኔት ኢትዮጵያዊና አፍሪካ አሜሪካዊ ስዕሎች የሚቀርቡበት የኮኮብ ስቱዲዮም መስራች ናት። ኮኮብ ስቱዲዮ ኮከብ የስቱዲዮ የጥበብ ስራዎችን የማከናውነው ከመኖሪያ ቤቴ ነው። ስራዎቼ የግራፊክስ ዲዛይን እና ሀሳብን የሚያንጸባርቁ ስዕላዊ መግለጫዎች ወይም ኢሉስትሬሽን የምንላቸው ናቸው። ስራዎቼ በድህረ ገጽ እና በማህበራዊ ሚዲያ ላይ ይገኛሉ። እንደ ዲያስፖራ በባህል ውክልና እንዲሁም እንደ ጥቁር አሜሪካዊ ደግሞ በዩናይትድ ስቴትስ ውስጥ ያሉ ባህሎችን የሚያንጸባርቁ እንዲሁም የቅስቀሳን ስራ የሚሰሩ ናቸው። በአመለካከቴ ላይ የተመረኮዙም ናቸው። ከዛ ነው የሚመነጩት። እነዚህ ነገሮች እኔ በህይወቴ እጅግ ዋጋ የምሰጣቸው ናቸው። በስራዬም እነሱን ነው ለማስተላለፍ የምጥረው። ኮከብ ስቱዲዮ ታዲያ እነዚህ ሥራዎች ህያው የሚሆኑበት ስፍራ ነው። የሙሉ ጊዜ አርቲስት የሆነችው ኔት የተለያዩ የቀለም መጽሐፎችን የግራፊክስ ስራዎችን በልብስና በፎጣዎች ላይ የሚታተሙ ንድፎችንም የምትሰራ ሲሆን ሁለት ኢትዮጵያና ባህሏን የሚወክሉ የስዕል ገላጭ መጽሐፎችን በቅርቡ ለተደራሲያን አበርክታለች። ግራፊክ ሁለት የልጆች መጽሐፍትን ለህትመት ላበቃ መሆኑን ስነግርሽ ደስ እያለኝ ነው። አንደኛው መጽሐፌ በመጪው ጥቅምት፣ ሌላኛው ደግሞ በወዲያኛው የካቲት ነው ለገበያ የሚቀርቡት። እነዚህ ማተሚያ ቤት የገቡ ስራዎች ናቸው። የመጀመሪያው መጽሐፍ ቤርፉት ፐብሊሽንግ ሃውስ በተሰኘ ማተሚያ ቤት በኩል የሚቀርብ በጠንካራ ወረቀት ላይ የሚታተም ቦርድ ቡክ ነው። እድሜያቸው አራት ዓመት ለሆናቸው ህጻናት የተዘጋጀ ቢሆንም ማንኛውም ሰው ሊጠቀምበት ይችላል ብዬ አስባለሁ። መጽሐፉ አንዲት ትንሽ ኢትዮጵያዊት ህፃን ቀኑን ከአባቷ ጋር ስታሳልፍ የሚያሳይ ነው። ስዕሎቹ በደንብ ገላጭና ቆንጆ ናቸው ብዬ አስባለሁ። ባህላችንን፣ የምንመገባቸውን ነገሮች፣ ቋንቋችንን የሚገልጽ መጽሐፍ ነው። ሁለተኛው ገላጭ መጽሐፍ ሊትል ብራውን የህትመት ተቋም አማካኝነት የሚቀርብ ሲሆን ስለ ጋቢ አሰራር ነው። ጋቢ እንዴት እንደሚሰራ ከፍሬው አንስቶ እስከሚለበስ ድረስ ያለውን ሂደት ያሳያል። እኔ ራሴ በጣም ጋቢ አፍቃሪ ስሆን ጋቢ መሰብሰብ እወዳለሁ። በዚህ የተነሳ ይህ ፕሮጀክት ለእኔ ልዩ ስሜትን የፈጠረብኝ ነው። በአጠቃላይ ስራው አንድ ዓመት ፈጅቷል። አሁን ታዲያ የቤተ መጻሕፍት ማህበር መጽሐፉን ትልቅ ነጥብ ሰጥቶታል የሚለውን ሰምቻለሁ። ገና ህዝብ ጋር ሳይደርስ ጥሩ ግምገማንና ነጥብን እያገኘ ነው ኔት ከዚህ በተጨማሪም በዩናይትድ ስቴትስ በየዓመቱ በወርሃ የካቲት የሚታሰበው የታሪክ ወር ላይ ለገበያ የሚቀርቡ ንድፎችን በሀገሪቱ ካሉ ግዙፍ የልብስና የሸቀጣ ሸቀጥ አቅራቢ ተቋም ጋር ለማቅረብ የተፈራረመች ሲሆን በሳን ፍራንሲስኮ ካሊፎርኒያ በሚገኘው በዲያንግ ሚዚየም ውስጥም ስራዋ ሊካተት መሆኑን አስታውቃለች። በአሁኑ ሰዓት በሀገሪቱ ካለ አንድ ግዙፍ የሸቀጣሸቀጥ አቅራቢ ኩባንያ ጋር ስራዎቼን ለማቅረብ ውለታ ተዋውያለሁ። እንደ ድል ሆኖ ተቋሙን አሁን ማሳወቅ አልችልም። ነገር ግን በመጪው ጥር ወር በአውሮፓውያኑ 2024 አዲስ ዓመት ላይ ይፋ እንዲሆን የምንጠብቀው ነገር ነው። ስራዎቼ በልብሶች ላይ ታትመው ለሽያጭ ይቀርባሉ። በተጨማሪም ደግሞ አንዱ ስራዬ በሳን ፍራንሲስኮ በሚገኘው ዲያንግ በተሰኘ ሙዚየም ስብስብ ውስጥ የሚካተት መሆኑ ደስቶኛል። በተጨማሪም ቀጣዮቹን ወራቶች የማሳልፈው የከተማው አስተዳደር በመሀል ከተማው በሚገኝ የህዝብ ቤተ መጽሐፍት ውስጥ ግዙፍ የሚውራል አርት ስራ እንዳቀርብ ኃላፊነት ስለሰጠኝ እዛ ላይ ነው። ያም በጣም አጓጉቶኛል። የዛሬ ዓመት አካባቢ የካሊፎርኒያ ግዛት አስተዳደር ብቁ አርቲስት የሚል የ10 ሺህ ዶላር ሽልማት የሰጠኝ ሲሆን ያ ኮከብ ስቱዲዮን ለማስፋፋትና ስራዬን ጠንክሬ እንድሰራ በማድረግ ያግዘኛል። ኔት ወጣት አፍሪካውያን በተለይም ኢትዮጵያውያን አርቲስቶች እና ማህበረሰቡ በጥበቡ ዙሪያ ሊያደርገው ይገባል ያለችውን ነገሮችም እንዲጠቁማለች። የምሻው ነገር በተለይ ደግሞ ኢትዮጵያውያን ጥበብ የማድመቅ ባህላችንን እንደምንቀጥል ተስፋ አለኝ ነው። የበለጠ ፈጠራን እናበረታታለን ብዬ አስባለሁ። እንደ አርቲስት እርስ በርስ መደናነቅ አለብን። በቀጣዩ ትውልድ ዘንድ ጥበብ እጅግ ስትከበር ማየት እንሻለሁ። ጊዜው ተቀይሯል፣ ቴክኖሎጂውም ተቀይሯል። በዚህ የተነሳ የጥበብ ፈጠራም አዲስ መልክ ኖሮታል። ይህንን በራሳችንም በልጆቻችንም ላይ ማክበር አለብን። ነጻነት ተስፋዬ ወይም ኔት የሁለት ልጆች እናት ስትሆን ልጆቿ ለስሯ መነቃቃት ትልቅ ሚና እንዳላቸው ትናገራለች። በቀጣይም ኢትዮጵያዊነትና አፍሪካ አሜሪካዊነት የሚያንጸባርቁ ስራዎችን ማቅረቧን እንደምትቀጥልም አጫውታኛለች። ከአሜሪካ ድምጽ ያደንገረመው የሰሜን አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበር። ከሌሎች መሰናዶች ጋር ነገ ድጋሚ እንጠብቃችኋለን። ሰላም ደናደሩ።